በምዕራብ ሐረርጌ ዞን ዋና ከተማ ጭሮ አስበተፈሪ የሚገኘው የኦዳቡልቱም ዩኒቨርሲቲ ለ15 ቀናት ትምህርት መስጠት እንደሚያቆም አስታውቋል። ዩኒቨርሲቲው እዚህ ውሳኔ ላይ የደረሰው በተማሪዎች መካከል የተፈጠረውን አለመግባባት በተለያዩ መንገዶች ለመፍታት ሞክሮ ስላልተሳካለት መሆኑንም አመልክቷል። ይሁንና 15ቱን ቀናት ዩኒቨርሲቲ ውስጥ ለመቆየት ለሚፈልጉ ምግብና ማደሪያ እንደሚሰጥ ገልጿል። አዲስ ቸኮል ዝርዝሩን ይዟል። ባለፉት ሳምንታት የሀገሪቱን በርካታ ዩኒቨርስቲዎች አዳርሶ የነበረው አለመረጋጋት የጭሮን ኦዳ ቡልቱም ዩኒቨርሲቲንም ነካክቶት ነበር። በተማሪዎች መካከል የተፈጠረ መፋጠጥ የመማር ማስተማር ስራውን መስራት እንዳይቻል አድርጎት ቆይቷል። በእነኚህ ጊዜያት በማህበራዊ ሚዲያዎች በዩኒቨርሲቲ የሚማሩ ተማሪዎች ጉዳት እንደደረሰባቸው ተደርጎ ሲዘገብ የነበረ ቢሆንም ዩኒቨርሲቲው ግን በፌስቡክ ገጹም ሆነ ዛሬ ከቪኦኤ ጋር በነበረው ቆይታ እነኚህ ይሄ ጉዳት ወሬዎች ሀሰት ናቸው ይላል። በዩኒቨርሲቲ ውሳኔዎች ዙሪያ የኦዳ ቡልቱም ዩኒቨርሲቲ የውጭና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ፈቃዱ ይልኮን አናገርናቸው ነበር። ሴኔቱ የወሰነው ምንድን ነው? እስኪ ሶስት ውሳኔዎች ዛጋ የተቀመጡ ያቸው ነበር። በፌስቡክ ገጻችሁ ላይ ምንድን ነው ዩኒቨርሲቲ እዛ የወሰነው? ለምንድን ነው ይሄንን የወሰነው? እስኪ እሱን ይንገሩኝ እስኪ ከዚህን ጀምር። ያው አገሪቷ ውስጥ በከፍተኛ ትምህርት ተቋማት ውስጥ የተወሰነ ችግሮች ነበሩ። እንደ አገሪቷ ማለት ነው። ያው የእኛም ዩኒቨርሲቲ አንዱ በሀገሪቷ ውስጥ ካሉ ከፍተኛ ተቋማት አንዱ እንደ መሆኑ ይህ ችግር በተወሰነም ደረጃ ቢሆን ያው ተንጸባርቋል። ችግር በሀገር ሽማግሌዎች፣ በአካባቢው አስተዳደር፣ በዩኒቨርሲቲው ማኔጅመንት ለመፍታት ከፍተኛ ጥረት ሲደረግ ነው የቆየው ላለፉት አስራ አምስት ቀናቶች። ነገር ግን ችግሮቹን ለመፍታት የተደረገውን ጥረት ያክል ብዙ ውጤት ሊያሳይ አልቻለም። በተማሪዎቹ መካከል የነበረውን ክፍተት የሚፈለገውን ያክል ማጥበብ አልተቻለም። እና በመጨረሻ ምንድን ነው የተወሰነው? ተማሪዎቹ እረፍት ወስደው ሁሉንም ነገር ከቤተሰቦቻቸው ጋር ተመካክረው ታህሳስ አራት ሁለት ሺ አስራ ሁለት ዓመተ ምህረት ወደ ዩኒቨርሲቲ እንዲመለሱ ነው የወሰነው። ሲሚቱ ሁሉም ተማሪዎች ናቸው የሚሄዱት ወይስ መሄድ ያልፈለገ መቆየት ይችላል? አይ መሄድ ያልፈለገ አይ እኔ መሄድ አልፈልግም፣ እዚሁ መቆየት ነው መፈልገው፣ አገሬ ሩቅ ነው የሚል ካለ ግቢ ውስጥ የመቆየት መጥታለሁ አገልግሎት አቀርብሎት አላችሁ? አዎ፣ አገልግሎት ሁሉም አይነት አገልግሎት አለ። ከመማር ማስተማሩ ውጪ ማለት ነው። በተማሪዎች መካከል በተፈጠረ አለመግባባት እስካሁን ድረስ የደረሰ ጉዳት አለ? መቁሰል፣ ሞት ወይ የንብረት ውድመትም ሊሆን ይችላል። የደረሰ ጉዳት ካለ እስኪ እሱን ንገርኝ። እስኪ እኛ ዩኒቨርሲቲ ውስጥ ይሄ ነው የሚባል የደረሰ ጉዳት የለም የሞትም ሆነ የአካል ጉዳት ብዙ የከፋ የአካል ጉዳት የደረሰ የለም። ንብረትን የወደማ ያለ አይመስለኝም። መረጃ የለኝም ስለ ወደመው ንብረት። በአጠቃላይ ችግሩ ይሄ ወደ ሕይወትን መጥፋት፣ ከፍተኛ የንብረት መውደም ከመሸጋገሩ በፊት ነው። የጸጥታ አካልም ሆነ የዩኒቨርስቲው አስተዳደር ችግሩን ለመፍታት ጥሩ ነበርና ምንም አይነት ውድመት አልደረሰም። እነማን ናቸው? አሁን ተማሪዎቹ እንደዚህ ችግር የፈጠሩባቸው ተማሪዎች እነማን ናቸው? በምክንያት ነው በመካከላቸው ክፍተት ሊፈጠር የቻለው? አይ ተማሪዎቹ እነዚህ ናቸው ብሎ መናገር አይቻልም። እኛ ባለን መረጃ መሰረት የተወሰነ የፖለቲካ ተልዕኮ ያላቸው ተማሪዎች ያስነሱት ነው ብለን እናምናለን። ጥበቃ ማን ነው እያካሄደ ያለው? ዩኒቨርሲቲ ውስጥ ኦሮሚያ ፖሊስ አለ፣ የፌዴራል ፖሊስ አለ፣ መከላከያም አለ። ስለዚህ በቂ ጥበቃ ነው ያለው? አዎ በቂ ጥበቃ አለ። በምንም አይነት መልኩ በተማሪዎች መካከል ግጭት ሊፈጠር አይችልም። ግጭት ለመፍጠር በተሞከረበትም ጊዜ ነገሩ ወዲያው ነው በቁጥጥር ስር የዋለው። ብዙ ጊዜ በተለያዩ ሶሻል ሚዲያዎች በዩኒቨርሲቲያችንን አስመልክቶ የሚነገሩ ነገሮች አሉ። ስለዚህ እነዚህ ሙሉ በሙሉ ውሸት መሆናቸውን ላረጋግጥልህ ፈልጋለሁ። እኛ ግዴ በተማሪ ህይወትም ሆነ በአካል ላይ ይህ ነው የሚባል ጉዳት አልደረሰም። እነዛ ነገሮች እንዲጠሩ ህብረተሰቡም ይሄ መረጃ እንዲኖረው ማሳወቅ ፈልጋለሁ። መረጃው ከደረሰም በኋላ የዩኒቨርሲቲውን ተማሪዎች ለማናገር ያደረግነው ጥረት አልተሳካም። የተማሪዎችን አስተያየት እንዳገኘን የምናስተናግድ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ